በሩ ተዘግተዋል። ታክሲዋ ሞልታለች። የጋቢና ጉዟችን ተጀምሯል። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ ጋቢና ዝግጅታችን አንድ ወጣት የስራ ሀሳብ ፈጣሪን ይዘናል። ገበሬዎች ለምርታቸው ገበያ የሚያፈላልቁበት አምድ ወይም አፕ የፈጠረው ክርስቲያን ተስፋዬ የጋቢና እንግዳችን ሆኗል። ከጠበቅነው በላይ እያየ ነው። አንዳንዶች እንኳን ኢንተርኔት መጠቀም የሚችሉ አርሶ አደሮች ራሱ አጋጥመውን ነበረ። በሄልሲንኪ ፊንላንድ የዓለም አቀፍ የስራ ሀሳብ ፈጠራዎች ሽልማትን አግኝቷል። እንኳን ደስ ያለ። በአፋር ክልል በጉብኝት ላይ የነበሩት ጀርመናዊ ቱሪስት የገደሉት ታጣቂዎች ማንነት ለማጣራት ምርመራ እየተካሄደ መሆኑን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ። ጥቃቱን የተፈጸሙት ሰዎች ለጊዜው ያልታወቁ ታጣቂዎች ናቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። በሌላኛው ዘገባችን እሁድ ዕለት በወልዲያ ከተማ እና በመቀሌ ከነማ መካከል ወልዲያ ከተማ ተጫዋቾች በሚደረገው ውድድር ላይ የቡድኑ ደጋፊዎች መካከል የተፈጠረውን መነሻ በማድረግ ሁለት እንግዶች እናወያያለን። በእኳስ ብቻ ሳይሆን በመላው ሀገሪቱ ማለት ብሔር ለይቶ ማጥቃት ረስ ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት፣ የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የቤት ጥቃት ለማለት አስቸጋሪ ነው። የመጀመሪያው የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አንዶም ገብረፍስላሴ ናቸው። ተከትሎ የሰማችሁት ደግሞ የአምቦ ዩኒቨርሲቲ መምህሩ ስዩም ተሾመ ናቸው። ይዘናቸዋል። አስተያየቶቻችሁን በፌስቡክ አት ቪ አማሪክ ላይ እየተቀበልን ነው፣ ለአየር እናበቃለን። ከአሁኑ ጀምሮ አስተያየቶቻችሁን ስጡን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዜናዎቻችንን በድጋሚ ተመልሰን መጥተናል ታይም መጽሄት ስለ ወስባዊ ወከባና ጥቃት ያነቁ ሴቶች የሚበዙበት በርከት ያለ ስብስብን መርጦ የዘንድሮ የዓመቱ ሰው አድርጎ ሰይሟቸዋል የታይም መጽሄት ዋና አዘጋጅ ኤድዋርድ ፌሎ ስቲናል ሲናገሩ ንቅናቄና ንቃት የቀሰቀሱ ወይም ዝምታ ሰባሪዎች ሳይለንስ ብሬከርስ ብሏቸዋል እነዚህን እንደ ሁልጊዜውም ታላ ታላላቅ ማህበራዊ ለውጦች የሚጀምሩ በግለሰቦች በጀግንነት መነሳሳት እንደሆነ ተናግረዋል። በዝምታ ሰባሪነት ታይም ከሰየማቸው መካከል የሆሊዱን ባለከፍተኛ ስልጣን ሃርቪ ዋይንስቲንን በወሲባዊ ጥቃት ተግባር የወነጀሉትንና ሌሎችንም የተፈጽሙባቸውን ጥቃቶች ሃሽታግ ሚቱ በተባለው የኢንተርኔት ዘመቻ ይፋ ያደረጉት ይገኙበታል። ታይም መጽሔት በየዓመቱ በሚመርጠው የዓመቱ ሰው ስያሜ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሁለተኝነት፣ የቻይና ፕሬዚዳንት ሺ ጂን ፒንግ ደግሞ በሶስተኝነት ተከታትለዋል። የሰሜን ኮሪያው ኪም ጆንግ ኡን፣ የሳውዲ አልጋ ወራሽ መሐመድ ቢን ሳልማን፣ የዩናይትድ ስቴትሱ ልዩ አቃቤ ህግ ሮበርት ሞለርም አሉበት። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ልጅ ዶናልድ ትራምፕ ጁኒየር ዛሬ ለዩናይትድ ስቴትስ ምክር ቤት የደህንነት ኮሚቴ ህግ ሸንጎ ቃላቸውን ይሰጣሉ። ምክር ቤቱ በአምናው የሀገሪቱ ምርጫ የሩሲያ ጣልቃ ገብነት ዙሪያ ምርመራውን ቀጥሏል። ዶናልድ ትራምፕ ጁኒየር ባለፈው መስከረም ወር በመወሰኛው ምክር ቤት ፊት ቀርበው የፍትህ ኮሚቴ ቃላቸውን በሰጡበት መሠረት የአባታቸው ፕሬዚዳንታዊ ምርጫ ዘመቻ ከሩሲያ ጋር አልተመሳጠረም ብለው አስተባብለዋል። ከአንድ ዓመት በፊት በፕሬዚዳንታዊ ምርጫ ወቅት ትራምፕ ጁኒየር ኒውዮርክ በሚገኘው የአባታቸው የንግድና የፖለቲካዊ ጉዳዮች መምሪያ ትራምፕ ታወርስ ባደረጉት ስብሰባ ያደረጉት ስብሰባ የመርማሪዎችን ትኩረት የሳበ ጉዳይ ሆኗል። በመጨረሻም የመን ውስጥ የሚዋጉት ሁሉም ወገኖች ብጥብጡን አቁመው የእርስ በርስ ጦርነቱን የሚያከትም ፖለቲካዊ ንግግር እንዲጀምሩ የዩናይትድ ስቴትስ ከተባበሩት መንግሥታት ድርጅት ጋር ጠይቃለች። አማጽያኑ አጋራቸው የነበሩትን የቀድሞ የሀገሪቱን ፕሬዚዳንት አሊ አብደላ ሳልህን መግደላቸውን ተከትሎ ውጥረቱ ይባባሳል የሚል ስጋት ተፈጥሯል። ትላንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ሄዘር ኖወርት ለጋዜጠኞች በሰጡት ቃል ስለ የመኑ ሁከት ከፍተኛ ስጋት ላይ ነው ብለዋል። ሁሉም ወገኖች ውጊያውን እንዲያቆሙ እና የቀድሞ ፕሬዚዳንት መገደል ውጊያውን ማባበሻ ምክንያት ከማድረግ እንዲቆጠቡ ዩናይትድ ስቴትስ በማሳሰብ ላይ መሆኗን አንድ የውጭ ጉዳይ ሚኒስቴር ባለስልጣን ለቪኦኤ ተናግረዋል። አድማጮዎች ለሰዓቱ የያዝናቸው ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ብዙ ጊዜ በጋቢና በማህበረሰባቸው የሚታዩ ችግሮችን ተመልክተው የመፍትሄ ሀሳብን አመንጭተው በመስራት ላይ የሚገኙ ወጣቶችን እናቀርባለን። የዛሬው የ20 ዓመቱ ክርስቲያን ተስፋዬ ይሆናል። ገበሬዎችን ከገበያ ጋር እንዴት ላገናኝ ሲል አሰበ። ገበሬዎች ምርቶቻቸውን በአህያ በፈረስና በመኪና ጭነው ከመውጣታቸው በፊት የምርታቸውን ዋጋ ሊያውቁ የሚችሉበት አምድ ወይም አፕ ሰርቶ በተግባር ለማዋል በትብብር ስራ ጀምሯል። ማምሻውን ሱራፊል ሽፈራው አነጋግሮታል። ክርስቲያን ተስፋ ይባላለሁ። የገበያኔት መስራችና ማኔጀር ነኝ። እንግዲህ ገቢያኔት ባለፈው በተካሄደው በስላሽ 2017 ላይ አሸንፎልሃል። በዚህ አጋጣሚ እንኳን ደስ አለህ። ምን ተሰማ? በጣም ትልቅ ደስታ ነው የተሰማኝ። እስቲ ስላሸነፍክበት፣ ስለዚህ ገቢያኔት ስለተባለው ፕሮጀክት ንገረኝ። ገቢያኔት የኢንተርኔትና ሞባይል ቤዝ የሆነ ፕላትፎርም ነው ቀጥታ አርሶ አደሮችን ከከተማ ካለ ገዢ ጋር ማገናኘት ሲቻል ነው። በገጠር ያለ ማንኛውም አርሶ አደር ያለውን ምርት መሸጥ በሚፈልግበት ጊዜ ስልኩን በመጠቀም በኤስኤምኤስ ሊሆን ይችላል፣ በመደወልም በበጭ መሆን ይችላል። ምርቱን በማስመዝገብ ከተማ ደግሞ ያለ ሱፐርማርኬት ሊሆን ይችላል፣ ሆቴል ሊሆን ይችላል በብዛት ሊገዛ የሚችል አከፋፋዮች ሊሆን ይችላሉ። ቀጥታ ከአርሶ አደሩ ላይ መግለጽ የሚችልበት የኢንተርኔትና የሞባይል ፕላትፎርም ነው። እንግዲህ ይሄኛው የቴክኖሎጂ ፕላትፎርም ነው እና በቴክኖሎጂ ነው የምጠቀመው፣ በስልክ ነው፣ በኢንተርኔት ነው። እንደዚህ እንግዲህ አርሶ አደሩን ወደ ገበሬው ጋር ስትደርሱ ይሄ ነገር ችግር አልፈለጠረባችሁም? ኢንተርኔት መጠቀም ላይ ብዙ ፔኔትሬሽን የለም ወደ ገጠር አካባቢ ኢንተርኔት ላይ ግን ስልክ በመጠቀም ላይ ያየነውን ነገር እንደውም ላይ ችግር ይገጥመናል ብለን ነበር ያሰብነው፣ ግን ከጠበቅነው በላይ ያየነው ሪስፖንስ ግን አንዳንዶቹ እንኳን ኢንተርኔት መጠቀም የሚችሉ አርሶ አደሮች ራሱ አጋጥመውን ነበረ። ኖርማል ቤዚክ የሆነ ስልክን በመጠቀም ላይ ብዙ ችግር አላጋጣሚ ኤስኤምኤስ ነው የሚያደርጉላችሁ። እንደዚህ እንደዚህ አለን ብለው ኤስኤምኤስ ጋር ተመሳሳይ የሆነ የሚባል ፕላትፎርም አለ፣ አይዘር እሱን በመጠቀም ኦል፣ ደግሞ ቀጥታ ኮል ሴንተር አለን። ወደ ኮል ሴንተራችን በመደወል ያላቸው ምርት ብዛቱን ኳሊቲውን እና የሚሸጡበትን ዋጋ ያስመዘግባሉ። ከመዘገቡት ዳታ ወደ ኢንተርኔት ላይ ወዳለው ዳታችን በመግባት ከተማ ያለ ማንኛውም ሰው ማግኘት እንዲችል እናደርግላቸዋለን። እናንተ ወደ ገበሬዎቹ እንዴት ነው የምትደርሱት? ሄዳችሁ እዛ በየገበሬ ማህበሩ ትሰራላችሁ ወይ እንዴት ነው የምትሰሩት? ከገበሬው ጋር እንዴት ነው የምታገኟቸው? አሁን ወደ ገበሬው ለመድረስ እየሰራ ያለ ነው። አንደኛ በተለያዩ ኮፕሬቲቭ ነው ና ሁለተኛ ደግሞ በአግሪካልቸራል ኤክስቴንሽን ወርከርስ ላይ። ኢትዮጵያ ውስጥ በየቦታው ተዘርግቶ ያለ የኤክስቴንሽን ወርከርስ ኔትወርክ አለ። እነሱም በመጠቀም ነው። ከዛ በኋላ ያለው ፕሮሰስ በከተማ ሳይድ የፕላትፎርማችን እንዲጠቀም የራሳችን የሚሰራው ፕሮሞሽን አሉ። ፕላስ ደግሞ ሴልስ ኤጀንቶች አሉን። ከተማ ላሉ ሆቴሎች፣ ሱፐርማርኬቶች ፕሮሞት በማድረግ ሪቻርጅ የምናደርጋቸው ክላይንቶች አሉ። እነሱ ክላይንቶች በሚፈልጉበት ሰዓት ወደኛ ኢንተርኔት ፕላትፎርም ከፈለጉ ኢንተርኔት ፕላትፎርም ደግሞ ካልፈለጉ ወደ ስ የሱ ፕላትፎርም በመግባት ያለውን ምርት ፈልገው የሚፈልጉት ስ መግባት ይችላሉ። በሚገዙበት ጊዜ ምርቱን ከአስዋደሩ ቀጥታ ወደ እነሱም ያመጣው ትራንስፖርቴሽን ያስፈልጋል። እሱም እዛው ገጠር አካባቢ ያስተዋደሩ ጋር ያለ የተመዘገበ አይሱዞች አሉ። ሰውነሱ አይሱዞችን በመጠቀም ቀጥታ በእኛ ስር ተመዝግበው የኛ የሲስተማችን አባል የሆነ አይሱዞች ናቸው። ቀጥታ ምርጡን ጭነው ያለ በጅ ድረስ እንዲያመጡ እናደርጋለን። እንግዲህ ገበያ ኔት ለገበሬው፣ ደግሞ ለተጠቃሚው ምን ጥቅም አለው ብለ ታስባለህ? ምን ይጠቅማል? ጥቅሙን በምናይበት ጊዜ ሁለት ነገር፣ አሁን በገበሬው ሳይ ሁለት ነገር ይጠቅማል። አንደኛ አሁን ስፔሻሊ እየሰራ ነው ያለነው ቬጅቴብል ማርኬት ላይ ነው። እና ይሄ ቬጅቴብል ቶሎ ታሽዶ ካልተሸጠ ይበላሻል። አሁን በሶስት በአራት ቀናት ውስጥ ካልተሸጠ አብዛኛው ምርት እየተበላሸ ነው ያለው አሁን ከረንት ባለው ሲስተም። ወደ በእኛ ሲስተም በምንሄድበት ጊዜ ገና ሳይታጨድ በፊት ነው ገዢ አግኝቶ የሚሸጠው ምርት። ስለዚህ የመበላሸት ቻንሱን በጣም ይቀንስበታል። ሁለተኛ ደግሞ በተሻለ ዋጋ ገበሬው እንዲሸጥ ይረዳዋል። ገዢ ሳይድ በኩል ደግሞ ፍሬሽ የሆነ ፕሮዳክት ኳሊቲ የጠበቀ ፕሮዳክት ቀጥታ ከገበሬው ያለበት ድረስ ዲሊቨር ሊደረግለት ይረዳዋል። ቻሌንጆቻችሁ ምንድን ናቸው? በዚህ መንገድ ላይ እንግዲህ ቻሌንጅ የተለያዩ ቻሌንጆች አሉ። አሁን አንደኛው ቻሌንጅ በፊት ካለው ሲስተም ወደዚህ ሲስተም ኮንቨርት ለማድረግ ሲል የገጠሙን ቻሌንጆች ነው። አንደኛ አሁን ለምሳሌ አሁን ባለው ሲስተም የቬጅቴብል ምርቶች ለሊት ላይ ነው የሚሸጡት። ሁን ለሊት ጥኝ ሰዓት ፍርሳት ላይ ነው የሚሸጡት ነገር ድጋፍ ለማድረግ እንትን የተወሰነ ቻሌንጅ ይፈጥሯል። በክፍያ በኩል እስ ያለ ችግር አለ። በክፍያ በኩል እንዴት ነው ፕሮሰስ የምታደርጉት? በክፍያ በኩል አሁን ከረንት በሞባይል ባንኪንግ ሲስተም ነው እየሰራ ነው ያለ ክፍያውን ቻሌንጂንጉን ለመቀነስ እና ኢዚ እንዲሆን ሞባይል ባንኪንግ ሲስተም ላይ የተለያየ ወንክ፣ ሄሎ ካሽ ከመሳሰሉ ኢትዮጵያ ውስጥ ካሉ ሞባይል ባንኪንግ ሲስተሞች ጋር አንድ ላይ በመስራት እሱን በመጠቀም ቀጥታ ገቢው ክፍያውን ቀጥታ ወደ ገበ መክፈል የሚችል ይችላል እንዲሁም ትራንስፖርቴሽኖችን የመከፈል እንዲችል በማድረግ ነው የሰራ ያለ ነው ሞባይል ባንኪንግ ጠቀማሉ ገበሬዎች ሞባይል ባንኪንግ ግን በምናይበት ጊዜ ላይክ የተወሰኑ ገበሬዎች የሚጠቀመዋሉ ግን አብዛኞቹ ባይጠቀሙም ማ ሞባይል ባንኪንግ ከባንክ ኤክስፒሪየንስ አላቸው ከባንክ ጋር ኦልሬዲ እየሰሩ ስለሆኑ ከባንክ ወደ ሞባይል ባንኪንግ ለመምጣት የተገናኘ አይነት ሲስተም ስለሆነ ብዙ አልከበደ። አሁን በነበረህ ውድድር ላይ ምን ምን አገኘሁ ትላለህ? እዛ ሄደህ እንግዲህ የተለያዩ ኤክስፔሪንሶች ከአንተ ውጭ እንግዲህ ብዙ ሰዎች ተሳትፈዋል። ዶክተር ሌኒም እንደነገረችኝ ከሀያ ሺህ የሚበልጡ ሰዎች የነበሩበት ፕሮግራም ላይ ነው። እና ምን አገኘህ? ምን ቀረልህ? ከሀያ የተለያዩ ሀገራት የመጡ ተወዳዳሪዎች ነው ያሉትና በዛ ሰዓት ላይ የኢትዮጵያ ላይ ብቻ ያለውን ፐርስፔክቲቭ ሳይሆን ከተለያየ ሀገራት ያለውን ፐርስፔክቲቭ ማየት ትችላለህ። ኢትዮጵያን ደግሞ በተለያየ ወይ እንዴት ማሳደግ እንደምችል የውጭ ሀገር ተሞክሮችን ወደዚያ ከንዴት ጥቅም ላይ እንዲውሉ ማድረግ እንደምችል በጣም በብዙ መንገድ ማየት ትችላለን። እንግዲህ ለሌላ ወይም ለሌላ ኤንተርፕረነር ወይም ለሌላ እንደዚህ ስራ ፈጣሪ ምን አይነት ሌሰን ይሰጣል ትላለህ? አንተ ሄድክበት ከሄድክበት መንገድ የምታካፍለው ነገር ምን አለ? ኢንተርፕሪነርሺፕ መንገድ በምናይበት ጊዜ ብዙ መውደቅና መነሳት አለ እና አንድ መክረው ነገር ምንድ ነው ብዙ ጊዜ ልንወድቅ እንችላለን። እና ብዙ ጊዜ በምንወድቅበት ጊዜ መውደቃችንን ሰው ማየት ያለብን ከዛ ከወደቅንበት ምን መማር እንደምንችል ማየት ያለብን ምን ተምረን በምን ወይ አሻሽለን የተሻለ ነገር ይዘን እንዴት መምጣት እንደምንችል ያው ማየት አለብን እንጂ ውድቀታችንን ብቻ አይደለም ማየት አለብን፣ ነገር ከውድቀታችን መማር መቻል አለብን። ሌላ ልጠይቅ ማስበ ነገር አሁን የመጨረሻ ጥያቄ የሚሆን ኢንስፓየር የሚያደርግ ኮት ምንድን ነው? ሞዶ ኮት የአፕል ኮፋውንደር ስቲቭ ጆብስ ያለው ኮት ነው። ስቴ አንግሪ ስቴ ፉሊሽ ያለው ኮት ነው። በጣም ደስ የሚለኝ ኮት ነው። ምክንያቱም ሁሌ ላይ አዳዲስ ነገር መማራለት መራብ እንዳለብን የሚያሳይት ነው። በጣም አሪፍ። ይህንን አስተላልፍልሃለሁ። ስቴ አንግሪ ስቴ ፍሊሽ በጣም አመሰግናለሁ ክርስቲያን። እንግዲህ ወደፊት ደግሞ ለሚያጋጥም ነገር ሁሉ መልካም እድል እመኝልሃለሁ። እሺ አመሰግናለሁ። ወደ ተከታዩ ዘገባችን ስናልፍ በአፋር ክልል በጉብኝት ላይ የነበሩትን ጀርመናዊ ቱሪስት የገደሉትን ታጣቂዎች ማንነት ለማጣራት ምርመራ እየተካሄደ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። በጥቃቱ ጀርመናዊው ሲገደሉ ኢትዮጵያ አስጎብኛቸው ደግሞ መቁሰላቸው ታውቋል። እስክንድር ፍሬው ማምሻውን ዘገባውን አድርሶናል። ጥቃቱ የተፈጸመው በአፋር ክልል ኤርታሌ አካባቢ ነው። ተኩሶ የተከፈተውም በቡድን ሆነው ሲንቀሳቀሱ ከነበሩ ቱሪስቶች ጀርመናዊውና ኢትዮጵያዊው አስጎብኛቸው ፎቶ ለማንሳት ነጠል ሲሉ መሆኑን መንግስት አስታውቋል። እስካሁን ማንነታቸው በስም ያልተገለጸው ጀርመናዊ ሲገደሉ፣ ኢትዮጵያዊው አስጎብኝ ቆስለዋል። ተኩሱን የከፈቱት ታጣቂዎች ማንነት እየተጣራ ነው ብሏል የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ። በስልክ ያነጋገርኳቸው የሚኒስቴሩ ቃል አቀባይ አቶ መለስ ዓለም ይህንኑ አንጸባርቀዋል። በመጀመሪያ በጀርመናዊው ላይ በደረሰው ሕይወት መጥፋት እንዲሁም በዜጋችን ላይ በደረሰው መቁሰል የፌዴራል ውጭ ጉዳይ ሚኒስቴር ሐዘኑን ይገልጻል። ጥቃቱን የተፈጸሙት ሰዎች ለጊዜው ያልታወቁ ፈጣቂዎች ናቸው። ከዚህ ቀደም አቶ መለስ ያስታውሱ እንደሆነ ከዓመታት በፊት በዛ አካባቢ እንደዚህ ቱሪስቶች የተጠለፉበት የተገደሉበት ሁኔታ ነበር እና በዛን ሰዓት የኢትዮጵያ መንግስት የኤርትራ እጅ ያለበት ጠላፊዎቹም ከኤርትራ የመጡ ታጣቂዎች ናቸው በሚል ነበረ የገለጸው። በዚህ ሰዓት እንደው እነዚህ ሊሆኑ ይችላሉ በሚል በአካባቢው ከሚንቀሳቀሱ ታጣቂዎች አንጻር ድምዳሜ እየተደረሰበት ያለ ሁኔታ አለ። እንግዲህ የኢትዮጵያ መንግስት ምርመራ በማድረግ ላይ ሲሆን ድርጊቱ በሙሉ በሙሉ ክጠራ በኋላ ይፋ የማያደርግ ነው። በዚህ የኢትዮጵያ ክፍል በቱሪስቶች ላይ ጥቃት ሲፈጸም የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ2007 ና በ2012ም ተመሳሳይ ጥቃቶች ተፈጽመዋል። በ2012ቱ ጥቃት ሁለት ጀርመናውያን፣ ሁለት ሃንጋሪያውያን ና አንድ ኦስትሪያዊ መገደላቸውን ዘገባዎች አመልክተዋል። በ2007ቱ ጥቃት ደግሞ አምስት አውሮፓውያን ና 13 ኢትዮጵያውያን ተጠልፈው መወሰዳቸው ይታወሳል። የኢትዮጵያ መንግስት ለእነዚህ ሁሉ ተጠያቂ ያደረገው ኤርትራን ነበር። በአዲስ አበባ የሚገኘው የጀርመን ኤምባሲ በሰሞኑ ጥቃት ላይ መረጃ እንዲሰጥ አሰራሩ እንደማይፈቅድለት ቃል አቀባዩ ነግረውኛል። በዚህ ጉዳይ ላይ መረጃ የሚሰጠው ጀርመን የሚገኘው የውጭ ጉዳይ መስሪያ ቤት እንደሆነ ነው የጠቆሙት። የኢትዮጵያ አፋር ክልል በተመራማሪዎችና በቱሪስቶች ይዘወተራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዘገባችን ስናልፍ በኢትዮጵያ በተለይ ከቅርብ ጊዜ ወዲህ የሚከሰቱ የተቃውሞ እንቅስቃሴዎች ወይም ጥቃቶች በቀጥታ በብሔር ላይ የተነጣጠሩ ናቸው የሚሉ አስተያየቶች በፍጥነት ሲሰራጩ ይሰማል። ከጥቃቱ በኋላ መረጃዎች ሲጣሩ ደግሞ የጠፋው የሰው ህይወት የተጎዳውና የወደመው ንብረት በአካባቢው ላይ የሚኖሩ የተለያዩ ማህበረሰቦችን ያጠቃ ሆኖ ይገኛል። እሁድ ዕለት በወልዲያ ከተማ በመቀሌ ከነማና ወልዲያ ከነማ እግር ኳስ ቡድኖች መካከል የተፈጠረውን ረብሻ መነሻ በማድረግ ጽዮን ግርማ ሁለት እንግዶችን አወያይታለች። እንግዶቹ በዚህ ጉዳይ ላይ በማህበራዊ ሚዲያ ላይ በተደጋጋሚ በመጻፍ የሚታወቀው የአምቦ ዩኒቨርሲቲ መምህር ስዩም ተሾመና የአረና ትግራይ የህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ ናቸው። ሁለታችሁም ጋር የደወልኩበት ምክንያት እንግዲህ ከቅርብ ጊዜ ወዲህ በተለይ በእርግጥ ከቅርብ ማለት አንጻራዊ ቢሆንም፣ በተለይ ግን በጣም ከቅርብ ጊዜ ወዲህ ውስጥ ኢትዮጵያ ውስጥ የሚደረጉ የተቃውሞ እንቅስቃሴዎችና የተቃውሞ እንቅስቃሴዎችን ተከትሎ ወደ ብሔር ጥቃት መሸጋገር ነገር መኖሩን ልክ ጥቃቶቹ እንደመጡ የሚሰጡ መግለጫዎች ይተነትናሉ። ከዛ ደግሞ አሁን በኳስ ደጋፊዎች መካከል አላስፈላጊ ዘለፋና አላስፈላጊ ስድብን ተከትለው የሚመጡ የእርስ በርስ ግጭቶች እየተበራከቱ መጥተዋል። ጉዳታቸው አነስተኛ ይሁን እንደዚሁም ደግሞ የሚያደርሱት ጥፋት አነስተኛ ከፍተኛ ይሁን የተለያየ ይሁን እንጂ መስተዋል ጀምሯል። በመቀሌም፣ በባህር ዳርም በተለያዩ ቦታዎች እንደዚህ አይነት ነገሮች እየተከሰቱ ነው ግጭቶችና አሁን የቅርቡን ደግሞ የእሁዱን ብናይ በወልዲያ የተከሰተውን ነገር እናያለን። እና እንደው በዋናነት እንደዚህ ያሉ ግጭቶች መጀመሪያ የብሔር ግጭቶች ናቸው ወይም ብሔር ላይ የተሰነዘሩ ጥቃቶች ናቸው ወደሚል መደምደሚያ የሚያደርሱን ጉዳዮች ምንድን ናቸው? እስቲ ከአረናው ሕዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ልጀምር። እሺ፣ አመሰግናለሁ። እንደሚታወቀው ከቅርብ ዓመታት ወዲህ ያሉ በእግር ኳስ ብቻ ሳይሆን በመላው ሀገሪቱ ብሔር ከብሔር ማለት ብሔር ለይቶ ማጥቃት እየተደመደ የሆነ ነው። ከዛ አልፈውም እግር ኳሱም ብሔር ብቻ ሳይሆን የኢትዮጵያ የስፖርት አደጋገፍ ስሜታዊነት ያመዘነበት እና እንዲሁም ብሔር መሰረት ያደረጉ ጥቃቶችም ያሉበት ነው። የእሁዱም የወልዲያ እና የመቀሌ ጨዋታ ተከትሎ ያጋጠመው ግጭት ብናይ የዚህ አካል ነው። ስለዚህ እያጋጠመ ያለው ከኳስ በፊት አሁን የብሄር ጥቃት ነው ማለት የሚያስችለን ወይም ደሞ የሚያስብለን ምክንያት ምንድን ነው? ካሱ ከክርካሄዱ በፊት ነው ጥቃቶችን የደረሱ። ገና ከእሁድ ሶስት ከአዴቅ አካባቢ ነው የጀመረው ጥቃት እና የብሄር ግጭት ነው ለማለት ሊያስደፍር ይችላል። ይህም ደግሞ ብሄር ለብሄር ሳይሆን ክልሎችን እያስተዳደሩ ያሉት ፓርቲዎችም የሚመሩት ነው የሚመስለው። ምክንያቱም የፓርቲዎችን ግጭት ወደ ህዝቡ ወደ አባል ድርጅቶቹን ማለት ካድሬዎቻቸውን ያስተባበሩ ነው ወደ ግጭት እየሄድ ያለው ለማለት ትፈልጋለሁ። እሺ አምዶን በጣም አመሰግናለሁ። እንደው ጥያቄ ይኖረኛል እዚህ ላይ ጥያቄውን እመጣበታለሁ እና እስቲ የአቶ ስዩም ተሾመ እዚህ ላይ የሚሰጡትን አስተያየት እንስማ፣ ና ወደ ጥያቄ ይመጣለሁ። እሺ የብሔር ግጭት በሚለው ላይ አንድ መሰመር ያለብን ነገር ግጭቱ በዋናነት ወይም አንዱ ወገን ሌላኛውን ወገን ጥቃት ሲፈጸመበት ሲፈጸመበት መሰረታዊ ምክንያት የዛ ብሔር አባል በመሆኑ ብቻ ከሆነና መሰረት ያደረገ ጥቃት ከሆነ ብቻ ነው የብሔር ጥቃት ብለን ልንል የምንችለው። ከዛ ውጭ የተለያየ ተረስ ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የብሔር ጥቃት ለማለት አስቸጋሪ ነው። ለምሳሌ አሁን ከወልዲያ በመቀሌ ከነማና በወልዲያ ከነማ ደጅቶች መካከል የተፈጠረው ግጭት እንደ መነሻ ግጭት ነው። የሁለት እግር ኳስ ቡድን ደጋፊዎች የራሳቸውን የማይግባቡበት አባል ንግግሮች የፈጠረው ግጭት ነው እና ወደ ብሄር ጥቃት ተቀይሯል ወይ ብሎ ለማለት መነሻ የሚሆነው ከእነዚህ ከሁለቱ የግጭቱ ተሳታፊዎች ወገኖች ውጭ ያሉ ሌሎች የትግራይ ብሄር ተወላጆች በከተማ ውስጥ ሊኖሩ ሰላማዊ፣ በግጭት ውስጥ ተሳታፊ ያልሆኑ የራሳቸው ኑሮ የሚኖሩ ሰዎች የትግራይ ብሄር ተወላጅ ብቻ በመሆናቸው ተፈልገው ታስሰው እነዛ ሰዎች ላይ ጥቃት የተፈጸመ ከሆነ የብሄር ግጭት ብለን ልንል እንችላለን። ከዛ ውጭ ግን በአጠቃላይ ብለን ስንል ለምሳሌ በወጊያ የተፈጸመው ነገር ወይም ተከሰተው ነገር ምንድነ፣ እነዚህ እግር ኳስ ደጋፊዎች ተጋጩ። የአንዱ ደጋፊ አንደኛውን እያባረረ እየተከታተለ ጥቃት መፈጸም ጀመረ። እነሱ የገቡበትን ሆቴል ጥቃት መፈጸም ጀመሩ እና ታዳላይም ሆቴል ወደ ማነው ይሄ ንግድ ተቋማዊ ወደ ማቃጠልም ነገር የተፋፋበት ሁኔታ ነው ያለው። ግን በጥቅሉ ሲታይ መነሻውም ግጭት ነው። የብሄር ግጭት ብሎ ለማጠቃለል አስቸጋሪ ነው የሚመስለኝ፣ ይበላይ። ውይይቱ አላበቃም። ክፍል ሁለት በነገው ምሽት ይዘን እንቀርባለን። አሁን ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያ በጨርቃ ጨርቅ ኢንዱስትሪ ያላትን የገበያ ተወዳዳሪነት በመጠቀም በዘርፉ ምጣኔ ሀብታቸውን ለማሳደግ ከቻሉ ሀገሮች ተርታ ለመሰለፍ አቅዳለች። ኢትዮጵያን የአፍሪካዋ ባንግላዴሽ ለማድረግ መንግስትና የሀገር ውስጥ እንዲሁም የውጭ ባለ ሀብቶች እየሰሩ ይገኛሉ። በሀገሪቱ በመገንባት ላይ ያሉት የኢንዱስትሪ ፓርኮችም አብይ ትኩረት የጨርቃጨርቅ ኢንዱስትሪ ይሆናል። ዘገባው የሮይተርስ ነው። ሄኖክሰማግ ሚኒስቴር አጠናቅሮታል። የውጭ ባለሀብቶች በተለይ ከቻይና፣ ቱርክና አውሮፓ ፊታቸውን ወደ ኢትዮጵያ ዙረዋል። ታዋቂው የስዊድን ልብስ አምራች ኤች ኤን ኤም የልብስ ፋብሪካዎችን በኢትዮጵያ ለማስፋፋት በሥራ ተጠምዷል። ለበርካታ ሰዎች የሥራ እድል የሚፈጥርና በማደግ ላይ ለሚገኘው የኢትዮጵያ ምጣኔ ሀብት ደግሞ የኃይል ምንጭ ሆኖለታል። ኢትዮጵያ ከወራሪ የቅኝ ግዛት ኃይሎች ጋር ተዋግታ ነጻነት ሆን ባስከበረችበት የአድዋ ከተማ ዛፎች ዙሪያውን የተተከሉበት ከመሃል የብረት ቆርቆሮዎች የከደኑት የአልሜዳ የልብስ ፋብሪካ ይገኛል። ስፍራው ከመዲናው አዲስ አበባ አንድ ሺህ ኪሎ ሜትር ይርቃል። ላለፉት አስራ ሦስት ዓመታት በሥራ ላይ የቆየው አልሜዳ በሺዎች ለሚቆጠሩ ኢትዮጵያውያን የሥራ ዕድል ፈጥሯል። ከዚያም በተጨማሪ ለሀገሪቱ ምጣኔ ሀብትም ከፍተኛ አስተዋጽኦ እያበረከተ ይገኛል። እንዳልሜዳ ያሉ የልብስ ፋብሪካዎች የኢትዮጵያ ጨርቃጨርቅ ፋብሪካ ኢንዱስትሪ ለአምራቾች ያለውን የሥራና የገበያ ዕድል ያመላክታሉ። ሌሎችም መዋለ ንዋያቸውን ያፈሳሉ በሚል መንግሥቱ እየሠራ ይገኛል። ኢትዮጵያ የጨርቃጨርቅ ኢንዱስትሪዋ በዓመት አንድ ቢሊዮን ዶላርስ ከውጭ ገበያ የውጭ ምንዛሬ እንዲያመጣላት አቅዳለች። ሚሊዮን ዶላርስ ምንዛሬ ያመጣውን ዘርፍ በአስር እጥፍ ለማሳደግ ያለመ ብዙ ፈተናዎች የሚጠብቁት የማስፋፊያ እቅድ ነው። አልሜዳ ጨርቃ ጨርቅ በአሁኑ ወቅት በቀን 21000 ቲሸርቶችና 9 ሺህ ያለቀላቸው አንሶላዎች፣ ጂንስ ሱሪዎችና ሸራና የወታደር መለዮ ልብሶችን በማምረት ላይ ይገኛል። ስዊድናዊ ኩባንያ ኤችንኤም በዓለም ሁለተኛ ትልቁ የጨርቃ ጨርቅ አምራችና አከፋፋይ ነው። በኢትዮጵያ የናሙና ምርቶችን ሲሰራ ቆይቶ በመላ ሀገሪቱ ከአቅራቢዎች ጋር ያለውን ግንኙነት ለማስፋፋትም እየሰራ ነው። ድርጅቱ በኢሲያ ገበያዎች ያለውን ሥራ በጥቂቱ ወደ አፍሪካ በማዞር የገበያ ሥርዓቱን እንደዚሁም የምርት ጥራቱን ለማሻሻል አልሟል። አልሜዳና ኤችንም በጋራ እየሰሩ ይገኛሉ። የፋብሪካ ሥራውም በስዊድናዊ ኩባንያ ብቻ ሳይሆን የሚሠራው ዙሪያውን የአምራችና አከፋፋዮች የሥራ የገበያ ትስስር ለመፍጠር አብረው እየሠሩ ነው። አልሜዳ ለምሳሌ ለኤችንም የምርቱን ታግ ሰርቶ ጥራቱ እየተመዘነ ይገኛል። ሥራው በቅንጅት የኢትዮጵያ ጨርቃጨርቅ ፋብሪካዎች ከሌሎች ዓለም አቀፍ የልብስ አምራችና አከፋፋይ ኩባንያዎች ጋር የሚሠሩት እንደሆነ የአልሜዳ ሥራ አስፈጻሚ መሀሪ ወልድ አረጋ እያስረዳሉ አብዛኛው ከዚህ በፊት የነበሩ ከእኛ ጋር የሠሩ የነበሩ ከአሜሪካ እና ከአውሮፓ ነበሩ። አሁን ያለው ግን ከእኛ ጋር ማለት ነው። አሁን አሁን በስራ ላይ ያለው ካረንትሊ ኤችኤንዲኤም ነው። ይሄ ደግሞ ከስዊድን በዓለማችን በአልባሳት በሁለተኛ ደረጃ የሚቀመጥ ድርጅት ነው። ትልቅ ድርጅት ነው። እነዚህ እነዚህ ናቸው የውጭ ማለት ነው። በብዛት ደግሞ ለአገር ውስጥ እናመርታለን። በዚህ ዓመት አልሜዳ ካመረታቸው ጨርቃ ጨርቆች ለወጪ ገበያ የዋለው 15 ከመቶ ይሆናል። በጠቅላላ 6.4 ቢሊየን ብር በውጭ ምንዛሬ አስገኝቷል። በቀጣዩ ዓመት ደግሞ የውጭ ገበያ ድርሻውን ወደ 20 ከመቶ ከፍ ለማድረግ አቅዷል። አልሜዳ በፋብሪካው ትላልቅ የሽመና ማሽኖችን በመጠቀም የምርት ዋጋን ለመቀነስና በፍጥነት ጥራት ያላቸው ልብሶችን ለማምረት መቻሉን ነው ሥራ አስፈጻሚው መሃሪ ወልድ አረጋይ የሚያስረዱት። አልሜዳ አሁን 800 ቋሚ ሠራተኞች ሲኖሩት 450 ደግሞ በጊዜያዊነት ይሰራሉ። በዚህ ሥራ ከተሰማሩት ደግሞ 95 ከመቶ ሴቶች ናቸው። ዘውድ ብርሃን በወር 680 ብር እየተከፈላት አንድ የሽመና መሣሪያን ታንቀሳቀሳለች። ጊዜዋን በአግባቡ ነው የምትጠቀመው። በትርፍ ጊዜዋ ደግሞ ተማሪ ናት እና አብዙ ተዋጤረ በሰንደማዘ ብዙ እዚህ በማገኘው ደመወዝ ራሴን አስተዳድሬ በመማር ላይ ነኝ። የሚያስፈልጉኝን የቤት የምግብና የልብስ ወጪዎችን እሸፍናለሁ። እዚህ በማገኘው ደመወዝ ራሴን አስተዳድሬ በመማር ላይ ነኝ። የሚያስፈልጉኝን የቤት የምግብና የልብስ ወጪዎችን እሸፍናለሁ። ህልሜ ትምህርቴን ጨርሼ በፋብሪካው የሂሳብ ክፍል መስራት ነው። ኢትዮጵያ ከፊል ሳህራማ ከሆኑት የአፍሪካ ሀገሮች አምስተኛ ትልቁ ምጣኔ ሀብት አላት። በቅርቡ የኢትዮጵያ ምጣኔ ኬንያን ሲያልፍ የዓለም አቀፍ ባለሀብቶች ትኩረታቸውን ሰጥተው የሥራ ዘርፎችን በመመልከት ላይ ናቸው። አስቀድሞ በፍጥነት ሲያድጉ የቆዩ ምጣኔዎች ያላቸው የምጣኔ ሀብት ተሳትፎ እያነሰ ሲሄድ፣ አንዳንዶቹ ከውጭ የሚመጣ መዋለ ንዋይ መዳረሻ መዳረሻ ለመሆን እየሠሩ ነው። እነዚህ ዓለም አቀፋዊ ሁኔታዎች ባለፉት ሁለት አስርተ ዓመታት ከ7 እስከ 8 ከመቶ ሲያድግ የቆየው የኢትዮጵያ ምጣኔ ምናልባት ሀገሪቱ በሚቀጥሉት 13 ዓመታት የመካከለኛ ገቢ ካላቸው አገሮች ተርታ እሰለፋለሁ ብላ ያወጣችውን እቅድ ሙሉ በሙሉ ከማሳካት ሊያግዳት ይችላል ሲሉ ተንታኞች ያስረዳሉ። በተለይ በመንግሥቱ ፍጹም ቁጥጥር ስር የሚገኙ የገንዘብና ሰፋፊ የልማት ዘርፎች ቀልጣፋነትና የገበያ ተወዳዳሪነት በነጻ ገበያ ሥርዓት ተፈትኖ ውጤት ያመጣል አጠያቂ ጉዳይ ነው። በኢትዮጵያ የፖለቲካ ስርዓት በተለይ ብሔርን ያማከሉ የፖለቲካ ፓርቲዎች የሚያስተዳድሩት መንግሥት የሚኖረው አስተማማኝነት በተለይ ለዓለም አቀፍ ኢንቨስተሮች ገንዘባቸውን እንዲያፈሱ የሚሰጠው የገበያ ማስተማመኛ ሌላው አሳሳቢ ጉዳይ ይሆናል። በሀገሪቱ ከመንግሥቱ የንግድ አስተዳደር ውጭ ያሉ ተወዳዳሪዎች ያለባቸው ፈተናም ለምጣኔ ሀብት እድገቱ በተለይ የግሉ ዘርፍ ተሳትፎ ላይ ፈታኝ ጉዳዮች ናቸው። በኢትዮጵያ በአሁኑ ወቅት የሚታየው የገበያ ለመመጣጠን የሀብታምና ደሃው ማህበረሰብ ልዩነት መስፋት ሌላ አሳሳቢ አስተዳደራዊ የምጣኔ ጉዳዮች ናቸው። ሀገሪቱ ምጣኔዋ በፍጥነት አደገ እየተባለ በዓለም ቁጥር አንድ የነፍስ አድን እርዳታ ተቀባይ ሀገር ናት። መንግሥቱ የሀገሪቱን ምጣኔ ሀብት አስተማማኝ እድገት ላይ ለማጽናት እንደዚሁም የዜጎችን ኑሮ ለማሻሻል ወጪ ገበያ ላይ ያተኮረ ፖሊሲ ቀርጿል። ቡና፣ የግብርና ምርቶች ከብቶችና የመሳሰሉትን ተዋጽኦዎች ለውጭ ገበያ ማቅረብ። ኢንዱስትሪ በኢትዮጵያ ምጣኔ ሀብት ያለው ድርሻ ከአጠቃላይ ሀገራዊ ገቢው አራት ከመቶ ብቻ ነው። እንዳልሜዳ ያሉ የጨርቃጨርቅ ፋብሪካዎችም መንግሥት ዘርፉን ለማሳደግ ከያዘው ጥረትና ለተሳታፊዎች ከሚሰጡ ድጋፎች ተጠቃሚ ለመሆን ይፈልጋሉ። ይሄ ካምፓኒ በዚህ ላይ መኖሩ ትልቅ የሆነ የመንግሥት የገቢ ምንጭ ነው። እስካሁን አልመዳ ጨርቃጨርቅ ለመንግስት በአምስት ዓመት ውስጥ ማለት ነው በአምስት ዓመት ውስጥ እስከ 226 ሚሊዮን ብር ገቢ አድርገዋል። አሁን በየአመቱ እስከ 52 እየደረሰ ነው በየአመቱ ማለት ነው የገቢ የምናደርገው። ስለዚህ ትልቅ የገቢ ምንጭ ሆነናል እየሆንን ነው። የኢንዱስትሪውን ዘርፍ የሚተነትኑ ባለሙያዎች አፍሪካ ውስጥ ከፍተኛ የሆነ የጨርቃጨርቅ ኢንዱስትሪ መስፋፋት ይፈጠራል ይላሉ። በዚህም እንደ ኢትዮጵያ ያሉ አገሮች ከኢሲያ ሀገሮች የተመጠነ የገበያ ድርሻን በመውሰድ ለእድገታቸው ወሳኝ የሆነ የውጭ ኢንቨስትመንትን ለማግኘት እየሰሩ ነው። በኢሲያ ትልቋ የጨርቃጨርቅ አምራች አምራቸው የሆነችው ባንግላዴሽ ከሠራተኞች ክፍያና የሠራተኞች መብት ጋር ተያይዞ የመብት ተሟጋቾች እየወቀሷት ይገኛል። በተለይ በርካታ የጨርቃ ጨርቅ ፋብሪካ ሠራተኞች ላይ የደረሱ የእሳት ቃጠሎ ሞቶች ባንግላዴሽን የዓለም አቀፍ ወቀሳ አስፋፍቶባታል። እንግዲህ የዛሬው የጋቢና ቪይ ጉዟችን በዚህ ተጠናቋል። ሄኖክ ፌስቡክ አት ቪይ አማሪክ ላይ አስተያየቶቻቸውን ሁልጊዜ የምንቀበላለን። ሀሽታግ ጋቢና ቪይን በመጠቀም አስተያየቶቻቸውን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን ጽዮን ግርማ እና ሄኖክ ሰማግዜርነን። ፋሲል ገበየው ዝግጅታችንን መርቷል። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟቸው የሰመረ ይሁን እያነሰናበታለን። መልካም ምሽት። ط那个ص